ትኩረት በአፍሪካ የኒጀር ፕሬዝደንታዊ ምርጫ አሁንም ማወዛገቡን እንደቀጠለ ነው። የሀገሪቱ ተቃዋሚ ቡድኖች ህብረት በቅርቡ ከሚደረገው የመለያ ፕሬዝደንታዊ ምርጫ ለመራቅ ቢወስንም የተቃዋሚው እጩ በተወዳዳሪነት እንደሚቀርቡ አስታውቀዋል። በኒጀር ባለፈው የካቲት 21 2016 ዓ ም በተካሄደው የመጀመሪያው ዙር ፕሬዝደንታዊ ምርጫ የሁለተኛነቱን ቦታ የያዙት የተቃዋሚው ቡድን እጩ የቀድሞው ጠቅላይ ሚኒስትር ሃማ አማዱ የፊታችን መጋቢት 20 2016 ዓ ም እንደ ጎርጎሪዮሳውያኑ የዘመን ቀመር የፊታችን መጋቢት 20 2016 ዓ ም በሚካሄደው ሁለተኛው ዙር ፕሬዝደንታዊ ምርጫ እንደሚሳተፉ ተሰምቷል። የኒጀር ተወላጅ የሆኑት የሥነ ማኅበራዊ ጥናት ተመራማሪ ሳኒ ያህያ ዣንዡና እንዳስታወቁት ግን የህብረቱ በምርጫው አለመሳተፉ ውሳኔ ብዙዎችን አስገርመዋል። ስትራቴጂ ኦፖዚሲዮን ኒጄሪያን አዶፕት ፕሬስክ ኦ ደርኒ ሞማ የኒጀር ተቃዋሚዎች ህብረት ሁለተኛው ዙር ምርጫ ሊደረገ ጥቂት ጊዜ በቀረው በአሁኑ ጊዜ ይህንን እርምጃ መውሰዱ አስገራሚ ነው፣ ምክንያቱም ማንም ያልጠበቀው ነበርና ነው። የተቃውሞ ወገን በመጀመሪያው ዙር ምርጫ 49 በመቶ የመራጭ ድምፅ ባገኙት የሀገሪቱ ፕሬዚደንት አንጻር የሚወዳደረው እጩ ሊያሸንፍ እንደማይችልና አቋሙንም እንዳዳከመው በሚገባ አውቆታል። በመሆኑም በምርጫው ላለመሳተፍ ሌላ ምክንያት ማቅረብ ይኖርበታል። እርግጥ የተቃዋሚዎቹ ቡድኖች ህብረት ኮፓ ውሳኔ የምርጫ ዘመቻቸውን ከእስር ቤት ያካሄዱትን ሐማ አማዱንም እንደሚጨምር ነበር እየተጠበቀው። ግን የቀድሞው ጠቅላይ ሚኒስትር ጠበቃ ሜትር ቡባካር ሞሲ አማዱ ከምርጫው አለመራቃቸውን ነው ያመለከቱት። የኒጀር አስመራጭ ኮሚሽን እንዳስታወቀው በፕሬዝደንት መሐማዱ ኢሱፉ አንጻር 14 የተቃዋሚ እጩዎች በተወዳደሩበት ፕሬዝደንታዊ ምርጫ የቀድሞው ጠቅላይ ሚኒስትር ሃማ አማዱ 18 ከመቶ የመራጩን ድምፅ በማግኘት ለመለያው ምርጫ ደርሰዋል። በነገራችን ላይ የቀድሞው ጠቅላይ ሚኒስትር ሃማ አማዱ የምርጫ ዘመቻቸውን ያካሄዱት በሕፃናት ህገወጥ ንግድ ብሎም ከትውልድ መንደራቸው ጨቅላ ሕፃናትን ለናይጄሪያ ቱጃሮች አቅርበዋል በሚል ወንጀል ተከሰው ካለፈው ህዳር ወር ወዲህ በእስር ከሚገኙበት ወህኒ ቤት ነው። እርግጥ የተቃዋሚው ወገን በሃማ አማዱ ላይ የቀረበውን ክስ ፖለቲካዊ ምክንያት ያለው ነው ሲል አጣጥሎታል። በመጀመሪያው ዙር ፕሬዝደንታዊ ምርጫ ላይ የሶስተኛነቱን ቦታ ያገኙት የተቃዋሚው ወገን ፖለቲከኛ ሴይኒ ኡማሩ የተቃዋሚዎቹ ቡድን ህብረት ኮፓ የምርጫውን ሂደት ላጣጣለበትና ከስምንት ቀናት በኋላ በሚደረገው የመለያ ምርጫም ለማይሳተፍበት ውሳኔው የምርጫው ሂደት ትክክለኛ አልነበረም። የኒጀር ህገ መንግስታዊ ፍርድ ቤትም የመጀመሪያውን ዙር ፕሬዚደንታዊ ምርጫ ውጤት ገና በይፋ አላወጣም። እንዲሁም መንግስት በእስር የሚገኙትን የቀድሞ ጠቅላይ ሚኒስትር ሃማ አማዱን በሰብአዊ መንገድ አልያዘም ያሉበትን ድርጊት እንደ ዋነኛ ምክንያቶች ጠቅሰዋል። እንደ ሃማ አማዱ ጠበቃ ሜይትር ቡባካር ሞሲ አስተያየት የኒጀር መንግስት የምርጫውን ሂደት ለራሱ እንደሚመቸው አድርጎ መቀየሩ ግልጽ ነው። አቫን ሎፊሲያሊዛሽን ደላሬ ደላኩር ኢሱፉ ህገ መንግስታዊው ፍርድ ቤት ከመሰብሰቡና ና የምርጫውን ውጤት ይፋ ከማድረጉ በፊት የካቢኔ ስብሰባ ያካሄዱት ፕሬዚዳንት ኢሱፍ አስመራጩን ኮሚሽን በመጥራት በውጤቱ ላይ ተጽዕኖ ለማሳረፍ ያደረጉትን ሙከራ ተመልክተናል ደደብ ያልሆነው የኒጀር ህዝብም ሂደቱን ተከታትሎታል ፕሬዚደንቱ አሁን ችግር ገጥሟቸዋል እኛም ኢሱፍ በምርጫ ሳይሆን በስልጣናቸውና በኃይል ተግባር በመጠቀም በስልጣን ለመቆየት እንደሚፈልጉ በሀገር አቀፍ ደረጃና ለዓለም አቀፉ ማህበረሰብ እናጋልጣለን። በዚህ እርምጃቸው ላይ የእርሳቸው ተባባሪዎች መሆን አንፈልግም። የምርጫው ሂደት ግልጽና ሁሉን ያሳተፈ መሆን እንደሚገባው ከማሳሰብ ወደ ኋላ ብሎ የማያውቀው ልክ እንደ ተቃዋሚው ቡድን የመንግስቱን አሰራር የሚተቸው የኒጀር ሲቪል ማህበረሰብና የፕሬዝደንት ኢሱፉ ተቃዋሚ ቡድን ተወካይ ሙዋሳ ሻንጋሪም ኒጀር በወቅቱ ወደ ፖለቲካዊው ቀውስ እያመራች ናት ሲሉ ስጋታቸውን ገልጸዋል። በምርጫው ዙሪያ በኒጀር ውዝግቡ በቀጠለበት ባሁኑ ጊዜ የመለያው ፕሬዝደንታዊ ምርጫ ዕለት እንደ ጸና እንደሚቆይና በመጀመሪያው ዙር ምርጫም ፍጹሙን የድምፅ ብልጫ ለጥቂት ያጡት የሀገሪቱ ፕሬዝደንት መሐማዱ ኢሱፉ በመጋቢቱ ሀያ ምርጫ ላይ በተወዳዳሪነት እንደሚቀርቡ የኒጀር ሀገር አስተዳደር ሚኒስትር ሀሱሚ ማሳውድ ከወዲሁ አስታውቀዋል። ኒጀር በጎረቤቶቿ ሊቢያ፣ ናይጄሪያና ማሊ የሚታየው አለመረጋጋትና በዚያ የቀጠለው ውዝግብ አሉታዊ ተጽዕኖ እንዳሳረፈባት የፖለቲካ ተንታኞች ይናገራሉ። በተባበሩት መንግስታት ድርጅት ዘገባ መሰረትም እጅግ ድሆች ከሚባሉት ሀገራት መካከል አንዷ ከሆነችው የዝችው የሳህል አካባቢ ሀገር ሕዝብ መካከል በወቅቱ ሶስት አራተኛው በቀን ከሁለት ዩሮ ባነሰ ገቢ ነው የሚኖረው። የመድብለ ፓርቲ ስርዓትን እንደ ጎርጎሪዮሳውያኑ የዘመን ቀመር በ1990 ዓ ምት ባስተዋወቀችው ኒጀር ውስጥ የጦር ኃይሉ ተደጋጋሚ የመፈንቅለ መንግስት ማካሄዱ የሚታወስ ሲሆን የመጨረሻው መፈንቅለ መንግሥት የተደረገው የካቲት 18 2010 ዓ ምት ነበር። ይህን ተከትሎ በሀገሪቱ ዴሞክራሲያዊውና ሕገ መንግሥታዊው ስርዓት እንደገና እስኪተከል ድረስ ተቋቁሞ የነበረው የሽግግሩ መንግስት ዘመን ያበቃው ፕሬዚደንት መሐማዱ ኢሱፉ እንደ ጎርጎሪዮሳውያኑ የዘመን ቀመር በ2011 ዓ.ም ስልጣኑን በተረከቡበት ጊዜ ነበር።